Foreign Service Institute, Amharic Basic Course, Unit 15. Basic Sentences for Learning. Asal Lefe, Masal Lef, Yasal Lefal, Asal Lafi, मिला करोगे था और मिला हम तो गेटा है मैं नहीं बाल लाचू आलेच्चा पास्ता शुट्टा आट किल्ट सिगा वोट ከነን ቁላሏ ነጭ እንጀራ፣ የዶሮ አልጫ፣ ፓስታ፣ ሹታ፣ አትክልት፣ ጥብስ፣ ስጋ፣ የዶሮ ወጥ ከነን ቁላሏ ነጭ እንጀራና ዳቦ አለን። ራሴ ለራሴ የደሮ ወጥ ከነጭ እንጀራ ጋር እፈልጋለሁ እመቤት ለእመቤቴስ ምን ላምጣ ጦም የጦም ምግብ ምን አላችሁ አሳ ተሰራ መሰራት ይሰራል። ካሳና ካትክልት የተሰራ የጦም ምግብ አለን። ሌላም አይነት ከፈለጉ መስራት እንችላለን። ወደደ መውደድ ይወዳል። አሳ ስለምትወድ አሳ ወጡን አምጣላት። ፎር ፍሎረንስ ምን ላቅርብ ጌታዬ? ምን ላምጣ ጌታዬ? ምን አይነት ምግብ አላችሁ? የዶሮ አልጫ፣ ፓስታ፣ ሹታ፣ አትክልት ጥብስ፣ ስጋ የዶሮ ወጥ ከነ እንቁላሏ ነጭ እንጀራና ዳቦ አለን። ለራሴ የዶሮ ወጥ ከነጭ እንጀራ ጋር እፈልጋለሁ። ለመቤቴስ ምን ላምጣ? የጦም ምግብ ምን አላችሁ? ካሳና ካትክልት የተሰራ የጾም ምግብ አለን። ሌላማ አይነት ከፈለጉ መስራት እንችላለን። አሳ ስለምትወድ አሳ ወጡን አምጣላት። ምን ላቅርብ ጌታዬ? ምን ላምጣ ጌታዬ? ምን አይነት ምግብ አላችሁ? የዶሮ አልጫ፣ ፓስታ፣ ሾታ፣ አትክልት ጥብስ፣ ስጋ፣ የዶሮ ወጥ ከነን ቁላሏ፣ ነጭ እንጀራ እና ዳቦ አለን። ለራሴ የዶሮ ወጥ ከነጭ እንጀራ ጋር እፈልጋለሁ። ለመ ቤትስ ምን ላምጣ? የጦም ምግብ ምን አላችሁ? ከአሳና ከአትክልት የተሰራ የጦም ምግብ አለን። ሌላማ አይነት ከፈለጉ መስራት እንችላለን። አሳ ስለምትወድ አሳ ወጡን አምጣላት። ይህን መጽሐፍ አቶ ለማ ጻፈው። ይህ መጽሐፍ በአቶ ለማ ተጻፈ። ጋዜጣውን አቶ ለማ ከእንግሊዝኛ ወደ አማርኛ ተረጐመው። ጋዜጣው ከእንግሊዝኛ ወደ አማርኛ በአቶ ለማ ተተረጐመ። አቶ ከበደ እና ባለቤቱ አንድ ቤት ሰሩ። አንድ ቤት ባቶ ከበደና በባለቤቱ ተሰራ። እናትና አባቱ ልጁን ከዚህ ወሰዱት። ልጁ ከዚህ በእናትና በአባቱ ተወሰደ። ውሻው ስጋውን በላው። ስጋው በውሻው ተበላ። አንድ ሴት አህያውንና ፈረሱን ገዛች። አህያው አህያውና ፈረሱ በአንድ ሴት ተገዛ። አንበሳው ላሟን ሰበራት። ላሟ ባንበሳው ተሰበረች። እኛ ስንቁን በላ ነው። ስንቁ በእኛ ተበላ። አንድ ሰው ቤቱን አደሰው። ቤቱ በአንድ ሰው ታደሰ። አሳላፊው ጥሩውን ምግብ ወሰደው። ጥሩ ምግብ በአሳላፊው ተወሰደ። አቶ ዮሐንስ የጦሙን ምግብ በላ። የጦሙ ምግብ በአቶ ዮሐንስ ተበላ። አቶ ከበደ ነጩን ፈረስ ገዛ። ነጩ ፈረስ ባቶ ከበደ ተገዛ። አሳላፊው አሳ ያዘ። አሳው በአሳላፊው ተያዘ የወንድሜ ባለቤት ቤት የዶሮ ወጥ ሰራች የዶሮ ወጥ በወንድሜ ባለቤት ተሰራ የውጭ ጉዳይ ሚኒስትሩ ንግግር ይጀምራል ንግግሩ በውጭ ጉዳይ ሚኒስትሩ ይጀምራል ከአንድ ዓመት በኋላ ቤት እንሰራለን። ከአንድ ዓመት በኋላ ቤቱ በኛ ይሰራል። የትምህርት ሚኒስትሩ ብዙ ገንዘብ ይሰጣሉ። ብዙ ገንዘብ በትምህርት ሚኒስትሩ ይሰጣል። ፖሊሶች አንድ ሰው ይፈልጋሉ። አንድ ሰው በፖሊሶች ይፈለጋል። ተማሪዎች ተማሪ ቤቱን ያድሳሉ። ተማሪ ቤቱ በተማሪዎች ይታደሳል። አቶ ዮሐንስ ገንዘብ ይከፍላል። ገንዘቡ በአቶ ዮሐንስ ይከፈላል። አሜሪካኖች ባርኔጣ ይሰራሉ። ባርኔጣ በአሜሪካኖች ይሰራል። ስራውን እኛ እንጨርሰዋለን። ስራው በእኛ ይጨረሳል። ትራንስፈር ሞደል ድሪል ቤቱን በነጭ ቀለም ማደስ ይፈልጋል። ቤቱን በነጭ ቀለም አደሰ። ቤቱን በነጭ ቀለም ያድሳል። መኪናውን ቤቱ ማድረስ ይፈልጋል። መኪናውን ቤቱ አደረሰ። መኪናውን ቤቱ ያደርሳል። አክስቱና አጎቱ ፈረስ መግዛት ይፈልጋሉ። አክስቱና አጎቱ ፈረስ ገዙ። አክስቱና አጎቱ ፈረስ ይገዛሉ። ተማሪዎች በአንድ ዓመት ውስጥ አማርኛ ማወቅ ይፈልጋሉ። ተማሪዎች በአንድ ዓመት ውስጥ አማርኛ አወቁ። ተማሪዎች በአንድ ዓመት ውስጥ አማርኛ ያውቃሉ። ገንዘቡን ማምጣት ይፈልጋል። ገንዘቡን አመጣ። ገንዘቡን ያመጣል። ደብዳቤውን በአምቦልክ ውስጥ ማድረግ ይፈልጋል። ደብዳቤውን በአምቦልኩ ውስጥ አደረገ። ደብዳቤውን በአንቦልኩ ውስጥ ያደርጋል። አርባ አረፍተ ነገሮች መንገር ይፈልጋሉ። አርባ አረፍተ ነገሮች ነገሩ። አርባ አረፍተ ነገሮች ይነግራሉ። መኪናዋን አረንጓዴና ቀይ ቀለም መቀባት ትወዳለች። መኪናዋን አረንጓዴና ቀይ ቀለም ቀባች። መኪናዋን አረንጓዴ እና ቀይ ቀለም ትቀባለች። አስቸጋሪ ሥራ መስራት እንወዳለን። አስቸጋሪ ሥራ ሠራን። አስቸጋሪ ሥራ እንሰራለን። እቃውን ወደ ቤት ማስገባት እንፈልጋለን። እቃውን ወደ ቤት አስገቡ። እቃውን ወደ ቤት ያስገባሉ። አስራ አንድ ሰዎች ስራቸውን መጨረስ ይፈልጋሉ። አስራ አንድ ሰዎች ስራቸውን ጨረሱ። አስራ አንድ ሰዎች ስራቸውን ይጨርሳሉ። አስተማሪዎች ስለ ተማሪዎቻቸው ማሰብ ይወዳሉ። አስተማሪዎች ስለ ተማሪዎቻቸው አሰቡ። አስተማሪዎች ስለ ተማሪዎቻቸው ያስባሉ። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር ማጥናት ይፈልጋል። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር አጠና። አቶ ለማ የውጭ ጉዳይ ሚኒስትሩን ንግግር ያጠናል። አንድ ሰው ስለ ሌላው ሰው ማወቅ ይፈልጋል። አንድ ሰው ስለ ሌላው ሰው አወቀ። አንድ ሰው ስለ ሌላው ሰው ያውቃል። መኪናውን ወደ ባቡር ጣቢያው መውሰድ ይፈልጋል። መኪናውን ወደ ባቡር ጣቢያው ወሰደ። መኪናውን ወደ ባቡር ጣቢያው ይወስዳል። በበጋው ለባሉ አንድ ባርኔጣ መግዛት ትወዳለች። በበጋው ለባሉ አንድ ባርኔጣ ገዛች። በበጋው ለባሉ አንድ ባርኔጣ ትገዛለች። ምሳቸውን ከኛ ጋር መብላት ይፈልጋሉ። ምሳቸውን ከኛ ጋር በሉ። ምሳቸውን ከኛ ጋር ይበላሉ። ስራዋን በአራት ሰዓት መጨረስ ትወዳለች። ስራዋን በአራት ሰዓት ጨረሰች። ስራዋን በአራት ሰዓት ትጨርሳለች። ከሰዓት በፊት እዚህ መድረስ ትፈልጋለች። ከሰዓት በፊት እዚህ ደረሰች። ከሰዓት በፊት እዚህ ትደርሳለች። የአቶ ዮሐንስ ልጅ ትምህርት ቤት መግባት ይፈልጋል። የአቶ ዮሐንስ ልጅ ትምህርት ቤት ገባ። የአቶ ዮሐንስ ልጅ ትምህርት ቤት ይገባል። ስለ አስተማሪው ንግግር መግለጽ ይወዳል። ስለ አስተማሪው ንግግር ገለጸ። ስለ አስተማሪው ንግግር ይገልጻል። የመኪናውን ገንዘብ መክፈል ይፈልጋል። የመኪናውን ገንዘብ ከፈለ። የመኪናውን ገንዘብ ይከፍላል። አዲስ ተማሪ ቤት መክፈት ይፈልጋል። አዲስ ተማሪ ቤት ከፈተ። አዲስ ተማሪ ቤት ይከፍታል። ክረምቱን እዚህ ማሳለፍ እንፈልጋለን። ክረምቱን እዚህ አሳለፍ። ክረምቱን እዚህ እናሳልፋለን። ቀላል ስራ መስራት ትፈልጋለህ። ቀላል ስራ ሰራህ። ቀላል ስራ ትሰራለህ። ቀጠሮን ማሳለፍ ትወዳለች። ቀጠሮውን አሳለፈች። ቀጠሮውን ታሳልፋለች። ዳቦ በቅቤ ማቅረብ ትፈልጊያለሽ። ዳቦ በቅቤ አቀረብሽ። ዳቦ በቅቤት አቀርብያለሽ። ቆንጆ ልጃገረድ እዚህ መቆየት ትፈልጋለች። ቆንጆ ልጃገረድ እዚህ ቆየች። ቆንጆ ልጃገረድ እዚህ ትቆያለች። መጽሐፉን ጽፋ መጨረስ ትፈልጋለች። መጽሐፉን ጽፋ ጨረሰች። መጽሐፉን ጽፋ ጨርሳለች። ዛሬ ማታ ገንዘቡን መመለስ ይፈልጋሉ። ዛሬ ማታ ገንዘቡን መለሱ። ዛሬ ማታ ገንዘቡን ይመልሳሉ። መንገደኞች ከመንገድ መመለስ ይፈልጋሉ። መንገደኞች ከመንገድ ተመለሱ። መንገደኞች ከመንገድ ይመለሳሉ። መቶ መጥፎ ሰዎች እዚህ መምጣት ይፈልጋሉ። መቶ መጥፎ ሰዎች እዚህ መጡ። መቶ መጥፎ ሰዎች እዚህ ይመጣሉ። ለተማሪዎች ስለ አገሩ መንገር ይፈልጋል። ለተማሪዎች ስለ አገሩ ነገረ። ለተማሪዎች ስለ አገሩ ይነግራል። ራሱን መርዳት ይወዳል። ራሱን ረዳ። ራሱን ይረዳል። የነገርኋትን መርሳት ትፈልጋለች የነገርኋትን እረሳች። የነገርኋትን ትረሳለች። በሰኔ ውስጥ ሥራ መስራት ይወዳሉ። በሰኔ ውስጥ ሰሩ። በሰኔ ውስጥ ይሰራሉ። ለወንድማቸው አንድ ሰዓት መስጠት ይፈልጋሉ። ለወንድማቸው አንድ ሰዓት ሰጡ። ለወንድማቸው አንድ ሰዓት ይሰጣሉ። እጇን መታጠብ ትወዳለች። እጇን ታጠበች። እጇን ትታጠባለች። ዛሬ ብዙ ገንዘብ መቀበል እንፈልጋለን። ዛሬ ብዙ ገንዘብ ተቀበል። ዛሬ ብዙ ገንዘብ እንቀበላለን። አዲስ አበባ ውስጥ መቀመጥ ይወዳሉ። አዲስ አበባ ውስጥ ተቀመጡ። አዲስ አበባ ውስጥ ይቀመጣሉ። ከኛ መለየት ትፈልጋለች። ከኛ ተለየች። ከኛ ትለያለች። ከአባቷ ጋር መመለስ ትፈልጋለች። ከአባቷ ጋር ተመለሰች። ከአባቷ ጋር ትመለሳለች። ልጁ የአባቱን ላምና በሬ መጠበቅ ይፈልጋል። ልጁ የአባቱን ላምና በሬ ጠበቀ። ልጁ የአባቱን ላምና በሬ ይጠብቃል። ሰውየው መጥፋት ወደደ። ሰውየው ጠፋ። ሰውየው ይጠፋል። አባታቸውን ወደ ቤታቸው መጥራት ይወዳሉ። አባታቸውን ወደ ቤታቸው ጠሩ። አባታቸውን ወደ ቤታቸው ይጠራሉ። ቡና መጠጣት እንፈልጋለን። ቡና ጠጣን። ቡና እንጠጣለን። ጥያቄዎች መጠየቅ ትፈልጋላችሁ። ጥያቄዎች ጠየቃችሁ። ጥያቄዎች ትጠይቃላችሁ። ሰውን መውደድ እንፈልጋለን። ሰውን ወደን። ሰውን እንወዳለን። ገንዘቡን መውሰድ ትፈልጋለች። ገንዘቡን ወሰደች። ገንዘቡን ትወስዳለች። ከሀገራቸው መምጣት ይወዳሉ። ከሀገራቸው መጡ። ከሀገራቸው ይመጣሉ። መኪናውን መዝጋት ይፈልጋል። መኪናውን ዘጋ። መኪናውን ይዘጋል። ፍቃድ ብታገኙት ትመጣላችሁ? አዎ፣ ካገኘን እንመጣለን። ውድ ከሆነ ለምን ጊዮን ሆቴል ትቆያላችሁ? በከተማው ውስጥ ሌላ ሆቴል የለም። አንድ ሰዓት ካለፈ ወደ ቤቱ ይሂድ። አዎ ይሂድ። ለማ ከበላ ትበላለህ? አዎ ከበላ እበላለሁ። ለራት ከጠሩህ ትሄዳለህ? ከጠሩኝ እሄዳለሁ። ዝናብ ከመጣ ወደ ቤትሽ አትሄጂም? ዝናብ ከመጣ ወደ ቤት ይሄዳለሁ። ጎማውን ካደሱት ገንዘብ ትሰጧቸዋላችሁ? ገንዘብ ካለን እንሰጣቸዋለን። አሁን ከመጡ ደብዳቤ ትሰጣቸዋለህ? አዎ እሰጣቸዋለሁ። ሆቴሉ ውስጥ ዶሮ ወጥ ከእንቁላሏ ካገኘህ ትበላለህ? ካገኘሁ እበላለሁ። ፓስታ ሹታ ቢያቀርብላችሁ ትበላላችሁ? ካቀረበልን እንበላለን። ፀሐይ ስትገባ ጨረቃ ትወጣለች? አዎ ፀሐይ ከገባች ጨረቃ ትወጣለች ወንድምህ ትምህርት ቤት ቢገባ ትገባለህ ከገባ ገባለሁ አሜሪካ ከመጣችሁ ስንት አመት ሆነ አስር አመት ሆነ አማርኛ መማር ከፈለገ ለምን ወደ ኢትዮጵያ አይሄድም? አንድ ሳምንት በኋላ ይሄዳል። የዛሬ ሳምንት ከመጣች ወደ እኛ ታመጣታለህ? አዎ ከመጣች አመጣታለሁ። አለሁ ፍቃድ ከጠየቃችሁ ታገኛላችሁ? አዎ ከጠየቅን እናገኛለን። ገንዘብ ካለው በመኪና ወደ ሀረር መሄድ ይችላል። አዎ ገንዘብ ካለው መሄድ ይችላል። ቤታቸውን ካሳደሱ ስንት ዓመት ሆነው? ሁለት ዓመት ሆኖታል። አባትና እናትህን ካየሃቸው ስንት ጊዜ ሆነ? አንድ አመት ሆነ። መኪና ካለህ ለምን አንዳንድ ጊዜ እዚህ አትመጣም? ጊዜ የለኝም። ከአሜሪካ ከመጣ አቶ ዮሐንስን ማን አየው? አቶ ለማየው? ወንድምህ አዲስ አበባ ከሄደ ደብዳቤ ጻፈ አንድ ጊዜ ብቻ ጻፈ መጽሐፉን ከጠየቀች ለምን አልሰጠሃትም እሷ መጽሐፉን መውሰድ አልፈለገችም ብዙ ገንዘብ ካላቸው ለምን መኪና አልገዙም መኪና አያስፈልጋቸውም። አሜሪካ ውስጥ ትምህርት ቤት ቢያገኙ ይሄዳሉ። አዎ፣ ደህና ትምህርት ቤት ካገኙ ይሄዳሉ። ምሳዋን ከበላች ማነበብ አትፈልግም። የምትፈልግ አይመስለኝም። እናትህና አባትህ ከመጡ ትመጣለህ? ከመጡ እመጣለሁ። በጠዋት ብመጣ አብርህ መሄድ እችላለሁ? አዎ ጠዋት ከመጣህ አብረን እንሄዳለን። መሄድ ከፈለግ ትወስደኛለህ? መሄድ ከፈለግ እወስድሃለሁ ድርሰት አቶ ዮሐንስ ጥሩ ምግብ አዘዘ አዘዘ ማዘዝ ያዘዛል። ካሳላፊው ጋር ስለ ሆቴሉ ተነጋገሩ ተነጋገረ መነጋገር፣ ይነጋገራል። አቶ ዮሐንስ ለምሳ ወደ አንድ ሆቴል ሄደ። በዚህ ሆቴል ውስጥ በጣም ብዙ ልዩ ልዩ የኢትዮጵያ ምግብ ነበር። የሆቴሉ አሳላፊ እንግዳውን እንዳየ ሄዶ ምን ላቅርብ ጌታዬ? ብሎ ጠየቀው። አቶ ዮሐንስ ለጥቂት ጊዜ ከቆየ በኋላ ምን አይነት ምግብ አላችኋልና አሳላፊውን ጠየቀው። አሳላፊውም የደሮ አልጫ፣ ፓስታ፣ ሹታ፣ አትክልት ጥብስ፣ ስጋ፣ የደሮ ወጥ፣ ነጭ እንጀራና ዳቦ አለን አለው። አቶ ዮሐንስም ለራሱ የደሮ ወጥ ከነንቁላሏ ለባለቤቱ አሳ ወጥ አዘዘ። ጥያቄዎች አቶ ዮሐንስ ለምሳ የት ሄደ? እሱ በሆቴሉ ውስጥ ከማን ጋር ተነጋገረ? ለምሳው ምን አይነት ምግብ አዘዘ? ለባለቤቱ ምን አዘዘላት? ሆቴል ውስጥ ምን አይነት ምግብ ይገኛል? ለምግቡ ስንት ገንዘብ ከፈለ? አቶ ዮሐንስ ከየት አገር መጣ አቶ ዮሐንስ እህት እና ወንድም አሉት አሳላፊው አቶ ዮሐንስን ምን ብሎ ጠየቀው አቶ ዮሐንስ ምን አለ እና መለሰለት This is the end of Unit 15.